በኦሮሚያ ክልል ሲደረጉ በቆዩ የተቃውሞ ሰልፎች የተገደሉ ዜጎች ቁጥር ከሰላሳ በላይ መድረሱን ዛሬ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ገለጠ። የቆሰሉትና የታሰሩትን በመቶዎች እንደሚቆጠሩ ተቃዋሚው መድረክ ገልጠዋል። የፖለቲካ ተቃዋሚ ድርጅቶች እርምጃውን አውግዞ በፍጥነት እንዲቆምም ጠይቋል። የአዲስ አበባ ከተማ ከኦሮሚያ ክልል ጋር ያላት ግንኙነትም በህገ መንግስቱ ድንጋጌ መሰረት እንዲተገበር ጭምር ነው የጠየቀው። አሁን ኦሮሚያ ውስጥ የሚካሄደው ተቃውሞና መንግስት ለማስቆም እየወሰደ ያለው እርምጃ ይረግብ ዘንድም ጊዜያዊና ዘላቂ መፍትሄዎችን ጠቁሟል። መለስካቸውማ መግለጫውን ተከታትሎ ተከታዩን ዘግቧል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ ኢህአዴግ ይወስዳቸዋል ባላቸው ህገወጥ እርምጃዎች ህገ መንግስታዊ የህዝብ መብቶች መጣሳቸውንና ይህም ሀገሪቱንም ለአሳሳቢ ሁኔታ መዳረጉን ይናገራል። እንዳብነት የሚያነሳው የአዲስ አበባ ከተማንና የኦሮሚያን ክልላዊ መንግስት ግንኙነት የወሰነው የህገ መንግስቱ ድንጋጌ አንቀጽ አርባ ዘጠኝ ንዑስ አንቀጽ አምስት መጣሱን ነው። ይህን ህገ መንግስታዊ ድንጋጌ ተግባራዊ ለማድረግ ሊወጣ ይገባው የነበረው ዝርዝር ህግ ሳይወጣ ለ21 ዓመታት መቆየቱንም መድረክ የኢህአዴግ ስርዓተ አልበኝነት መገለጫ ነው ይለዋል። በአዲስ አበባ ከተማ አካባቢ የሚሰሩ የልማት ስራዎችንም ህዝቡን በአግባቡ ሳያወያዩ ጥቂት እበላባይ ካድሬዎችን በአስፈጻሚነት በማሰማራት ገበሬዎች የእርሻ መሬታቸውን መነጠቃቸው ተቃውሞ አስነስተዋል ሲልም መግለጫው ያስታውሳል። የመድረክ መግለጫ እንዳለው ይህን ሰላማዊ የህዝብ ተቃውሞ ለማስቆም የኢህአዲግ መንግስት በወሰደው እርምጃ ባለፉት ሁለት ሳምንታት ብቻ የሰላሳ ሁለት ዜጎች ሕይወት በጭካኔ ተቀጥፏል። በመቶዎቹ የሚቆጠሩ ዜጎች ለተለያዩ የአካል ጉዳቶችና ለእስር እንደተዳረጉ መግለጫው ያትታል። በመግለጫው የተገደሉት ሰላሳ ሁለት ሰዎች ስምና አድራሻ ተዘርዝሯል። መግለጫው ይህን አውግዞ መወሰድ አለባቸው ያላቸውን እርምጃዎች ዘርዝረዋል። አቶ ጥላሁን እንደሻው የመድረክ የህዝብ ግንኙነት ኃላፊ፣ ከአዲስ አበባ ከተማና ከኦሮሚያ ክልል ግንኙነት ጋር በተያያዘ እየተከሰቱ ያሉ ችግሮች ህገመንግስቱን ተግባራዊ ባለማድረግ ምክንያት እየተከሰቱ ስለሆኑ የህገ መንግስቱን አንቀጽ 49 ንዑስ አንቀጽ አምስት ተግባራዊ የሚያደርግ ህግ በአስቸኳይ ወጥቶ ተግባራዊ እንዲደረግና ለችግሩ ዘላቂ እልባት እንዲሰጥ፣ ለከተማዋ ልማት የሚወጡ እቅዶችም የህገመንግስቱን ድንጋጌ የሚያከብሩ ሆነው የአካባቢውን አርሶ አደሮች መብትና ጥቅም በሚገባ የሚያስጠብቅ እንዲሆኑ መንግስት ህገወጥ እርምጃ ለመውሰድ በተንቀሳቀሰበት ምክንያት በኦሮሚያ ክልል ሰላማዊ የተቃውሞ ሰልፎችን ባደረጉና በሌሎች ሰላማዊ ዜጎች ላይ እየተፈጸመ ያለው የኃይል እርምጃ በአስቸኳይ እንዲቆም እስካሁን የዜጎችን ህይወት በህገወጥነት ያጠፉና ሌሎች ጉዳቶችን እያደረሱ የመንግስት አካላትም ለህግ እንዲቀርቡና ለሟቾቹ ቤተሰቦችም ተገቢው ካሳ እንዲከፈላቸው እንዲደረግ። መግለጫው አክለውም በመላ ሀገሪቱ የሚገኙ አርሶ አደሮችና አርብቶ አደሮች ህገ መንግስቱ ያረጋገጠላቸውን ከመሬታቸው ያለመፈናቀል መብታቸው ተከብሮ በየአካባቢያቸው በልማት ስራዎች ሰበብ ኑሯቸው እየተናጋ ለችግር የሚዳረጉበት ሁኔታ በአስቸኳይ ተወግዶ የሚከናወኑት የልማት ስራዎችን ቢሆኑ የአካባቢውን ህዝብ ይሁንታ ያገኘና መብታቸው የተጠበቀ እንዲሆን በአሁኑ ወቅት ከተሞችን በማስፋፋት ስም የአርሶ አደሩን መሬቶች ወደ ከተማ ለማካለልና በከፍተኛ ዋጋ በሊዝ ለመሸጥ የሚደረገው እንቅስቃሴ አርሶ አደሩን በስጋት ውስጥ እየከተተው ስለሚገኝ ኑሯቸውን ለማሻሻል በቂ ካሳ ሳይከፈል ይዞታቸውን ለመንጠቅ የሚደረገው እንቅስቃሴ እንዲቆም በመጨረሻም በቅርቡ በጎንደር ከተማ በሚገኘው ወህኒ ቤት የተገደሉ በርካታ ዜጎች ጉዳይ በአስቸኳይ ተጣርቶ የሰላማዊ ዜጎችን ሕይወት ያጠፉና ጉዳት ያደረሱ አካላት ለፍርድ እንዲቀርቡ፣ ለሟቾች ቤተሰቦችም ተገቢው ካሳ እንዲከፈላቸው መግለጫው ጠይቋል። መግለጫውን ተከትሎ የተለያዩ ጥያቄዎች ከጋዜጠኞች ቀርበዋል። ከጥያቄዎቹ መካከል አሁን እየተባባሰ የሚገኘውን ሁኔታ ለማርገብ በመንግስት በኩል መወሰድ ያለባቸው እርምጃዎች ምንድናቸው? የሚል ነበረ። የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሰላማዊ ዜጎች ላይ ወንጀል የፈጸሙትን መቅጣት ተቀዳሚ ተግባር ነው ብለዋል። በመሰረቱ በአሁኑ ጊዜ እርምጃ መወሰድ ያለበት እነዚህን ወንጀለኞች ቀጥቶ ይሄ የክልሉን መንግስት ይህንን ፈጸምኩ የምለው ከስልጣን ወርዶ ማየት እንፈልጋለን። ለዚህ አይነት ወንጀል የእርምጃው ክልል እስከዛ ድረስ ነው መሄድ ያለበት። ሰውነታቸውን ስብዕናቸውን ማሳየት አለባቸው እነዚህ ግለሰቦች በግል እኛ አልቻልንም ከቁጥራችን ውጭ ነው ካሉ ይለቃል ማስተዳደር ለሚችሉት ማለት ነው። ይሄ ነው በሰለጠነ ዓለም ያለው መንግስታዊ አስተዳደር የሚባለው። ይህ መድረክ ምክትል ሊቀመንበር እና የውጭ ጉዳይ ኃላፊ ዶክተር መረራ ጉድና በበኩላቸው አሁን የተፈጠረውን ሁኔታ ለማርገብ መንግስት ሊወስዳቸው ይገባል ያሏቸውን እርምጃዎች ዘርዝረዋል። ግዛዊ መፍትሄው እናባዱ ላይ የሚቀልዱት ሳይሆን በጓሮ ከህዝብ ጋር ሳይማከሩ እነሱ ምነዋል አወጣን የምሉትን መሰረዝ ና፣ አዋጅ ደግሞ በአዋጅ ነው የሚሰረሰው። ስለዚህ ይሄ መንግስት እሱን አዋጅ ሰርዘናል፣ ህዝቡን የሚያረጋጋ አንዱ ነው። ሁለተኛ ደግሞ ዘላቂ መፍትሄ ዘላቂ መፍትሄ ምንድነው? ኢህአዴግ በቃኝ፣ የኢትዮጵያ ህዝብ መመራት አልቻልኩም ብሎ ሪዛ ከስልጣን መውረድ እና ምርጫ ማካሄድ ነው። ይህን አላ ማድረግ ደግሞ ጨንቀኛል የሚል ከሆነ ኢህአዴግ ስልጣን እንደሚወድ እናውቃለን፣ ለስልጣን በጣም ስስታም እንደሆነ እናውቃለን። ይህ ሁሉ ውስጥ የከተትን ለዚህ ነው ቢያንስ ቢያዝ ጥምረ መንግስት አቋቁሞ በዘላቂነት ከዛ በኋላ ምርጫ ይመጣል። ጉዳዩ ያገባናል ከሚሉ የሀገሪቱ ዲሞክራሲያዊ ኃይሎች ጋር ጥምረ መንግስት ፈጥሮ ህዝቡን አረጋግቶ ለሚቀጥሉ ስልጣን ወይም ሞት ብዙ አይጠቅሙ። ያደግንም እኛ ሁን ለማንም አይጠቅም፣ በግሌ ማለት ነው። ውሃ ዛሬ ውሃ መቸለስ፣ ነገ የሆነ ቦታ ሲነሳ ውሃ መቸለስ፣ ተነገወዲያ ሌላ ቦታ ሄዶ ውሃ መቸለስ አያዋጣም። ድርድር ድርድር ድርድር እያልን ነው የኢህአዴግ መንግስት መደራደር አለበት። ከህዝብ ጋር ግንኙነት ያላቸው ህዝብን ማዳመጥ የሚችሉ ህዝብን ማነጋገር ከሚችሉ ኃይሎች ጋር መደራደር አለበት። አለበለዛ እኔ ብያለው እመኑኝ የሚለው የአንዳንድ የኢህአዴግ ባለስልጣን ጫዋታ አያዋጣም። ለአሜሪካ ድምፅ ሬዲዮ ከአዲስ አበባ